እንግዲህ ከዚያ ጊዜ ጀምሮ ምንም አይነት የሞቱ ሰዎችን መረጃ አልወጣም። ዳሩ ግን እዛ ሜና ጀማራት እና መካ አካባቢ የሞቱ ሰዎች ስም ዝርዝር በሰፊው የሚነጠፍ ነበር። ባለፉት ሳምንታት ቁጥሩ ከተገለጸው በላይ እንደሆነ በርካታ ተጨባጭ መረጃዎች አሉ። ያም ሆኖ ግን በሳኡዲ መንግስት፣ በግልጽ የወጣ አዲስ መረጃ የለም። ያው ሰባት ስታ ዘጠኝ እንደተባለ ነው ያለው። የሳውዲ ባለሥልጣናት በሚና አደጋ የሞቱትን ሰዎች አስከሬን የመለየቱ ሂደት አሁንም እንደ ቀጠለ ይናገራሉ። ይኸው ሂደት በወቅቱ ምን ደረጃ ላይ ይገኛል? አሁን ትልቁ ችግር ያለው እንግዲህ አስክሬን የመለየቱ ጉዳይ ነው። እስካሁን ድረስ የተጣራ ነገር የለም። ለምሳሌ ያህል የኢትዮጵያን ሀጃጆች ጉዳይ ብንወስድ በአሁኑ ሰዓት ያለው ቁጥር የተለያየ ነው። ምክንያቱም የሀጅ ኮሚቴ አባላት እና እዚያው አካባቢ የሚገኙ የኢትዮጵያ ኤምባሲ ተወካይ እንደነገሩኝ ከሆነና በመግለጫውም እንዳየሁት ከሆነ የማጣራቱ ሂደት እጅግ በጣም ዘገምተኛ ነው እና በጣም ብዙ ጥረት የሚያስፈልገው ነው። ምክንያቱም የሬሳዎች ሁሉ የተበላሹ አሉ ሶስት አይነት ማጣራት ነው ያለው አንድ በአሻራ አንድ በት በፎቶግራፍ እና አንድ ደግሞ በዲኤንኤ ነው በዲኤንኤ ነው እንጂ ያለው እድሉ ፎቶግራፉና የአሻራ ጉዳይ ብዙ ጠቃሚ አልሆነም ምክንያቱም አያያዛቸው ጥሩ ስላልሆነ አሁን ያለው አማራጭ ዲኤንኤ ነው እና የማጣራቱ ሂደት እጅግ በጣም አስቸጋሪ እና የተወሳሰበ እንደሆነ ነው እዛ አካባቢ ያሉ ሰዎች የምናገሩት እና በዚህ ምክንያት ይመስለኛል ቁጥሩን በትክክል መግለጽ የቻሉበት ሁኔታ የለም ሳውዲ አረቢያ በአሁኑ ጊዜ አስከሬኖች የላከችበት ሁኔታ አለ። ለምሳሌ አደጋ የደረሰባቸው ኢትዮጵያውያኑ ሀጃጆች አስከሬናቸው ወደ ሀገር ተመልሷል። እንግዲህ በሀጅ ከሞቱት መካከል ሬሳቸው ወደ ሀገራቸው የተመለሰ ኢራናውያን ሀጃጆች ናቸው። ይህም ዋና ምክንያቱ በኢራን እና በሳኡዲ መንግስት መካከል በሪዮተ ዓለም ደረጃ ያሉ ችግሮች ነገሩንም ትንሽ ወደ ፖለቲካ ተቀየሩትኝ የእነሱ የኢራን ሀጃጆች ሬሳ ወደ ሀገራቸው መግባቱን አውቃለሁ። በተረፈ የሌላ ኢትዮጵያን ጨምሮ የተለያዩ ሀገራት ዜጎች ግን ብዙ ሬሳዎች በስልምና በሚፈቅደው ስርአት መሰረት እዚሁ መካ ውስጥ እንዲቀበሩ የተደረገበት ሁኔታ እንዳለ በርካታ መረጃዎች አሉ። ከኤምባሲና ከቆንስል አካባቢ የሚወጡ የተለያዩ ሀገር መረጃዎች እንደሚያሳዩት ከሆነ ብዙዎቹ እዚ ሀገር ለመቀበል ፈቃደኛ በመሆናቸው የቤተሰብ ፈቃድ እየተጠየቀ ተቀብረዋል የሚል መረጃ ነው ያለው። በሚና አደጋ የሞቱት ኢትዮጵያውያን ሀጃጆች ቁጥር ምን ያህል መሆኑ በወቅቱ የተረጋገጠ መረጃ አለ? አሁ እንግዲህ ምንድን ነው የኢትዮጵያ ኤምባሲ የተለየ ቁጥር ነው የሚሰጠው፣ የኢትዮጵያ ቴሌቪዥን የተለየ ቁጥር ነው የሚሰጠው። ምድር ላይ ደግሞ በአካል ደግሞ ሰዎች ስታገኛቸውና መረጃ ስትሰበስብ የምታገኘው ቁጥር የተለያየ ነው። አምሳ ሶስት ሞቱ፣ አምሳ አራት ሞቱ ይባላልኝ በመንግስትና በኢትዮጵያ መገናኛ ብዙኃን ደረጃ እዚሁ በአካል ደግሞ ሄደች ደግሞ ስታጣሪ ከሰማንያ በላይ ኢትዮጵያውያን እስካሁን በሞታቸው ብዙ መረጋጋጫዎች የሚሰጡ ሰዎች አሉ። ያም ሆኖ ግን በትክክል ከሳውዲ መንግስት ኢትዮጵያውያን ለመሆናቸው ማረጋገጫ አልተሰጠም በሚል ጉዳዩን የኢትዮጵያ ቆንስልም ሆነ የሀጃጅ ኮሚቴዎች ይፋ እንዳላረጉት ነው የሰማሁት እንጂ እንደውም ኢትዮጵያውያን ብቻ ሳይሆን በርካታ ሀጃጆች እስካሁን ማንነታቸው ያልተለየ ሀጃጆች እዛው የሬሳ ማስጠበጫ ቦታ ላይ እንዳሉ መረጃዎች አሉ። ስለዚህ በአደጋው የሞቱት የኢትዮጵያውያን ሀጃጆች ቁጥር ከፍ ሊል ይችላል ማለት ነው። እስካሁንም ከተገለጸው ከ ሀምሳ ሶስት እና ከ ሀምሳ አራት በላይ እንደሆነ በርካታ የመረጃ ግብአቶች አሉ። ዋናው ነገር ምንድነው? ኢትዮጵያ ኤምባሲ፣ ኢትዮጵያ ቆንስል እና ኢትዮ ሀጅ ኮሚቴ የሞቱት ሰዎች ኢትዮጵያውያን ለመሆናቸው ማረጋገጫ ከሳውዲ መንግስት ሲሰጠ በሚል ነው እንጂ እስካሁንም እኮ ከመቶ በላይ ሰዎች እ ኢትዮጵያውያን ሀጃጆች እ ጠፉ ብለው እኮ ተመዝግበው እስካሁን አልተገኘም። እና ይህ የሚያሳየው ምንድነው? በርካታ የሞቱ ኢትዮጵያውያን እንዳሉ ምንም የሚያጠራጥር አይደለም። ዋናው ነገር ተረጋግጦ የመውጣቱ ጉዳይ ነው። ነቢዩ ሲራክ በጣም አመሰግናለሁ።